ሲሾም ያልበላ ሲሻር ይቆጫል በሚል ማህበረሰብ ያደገ ተሿሚና ሰራተኛ በተገኘው አጋጣሚ የህዝብ ሀብት ሲመዘብር ማየት ወይም መስማት የተለመደ ሆኗል። በመንግስት የሚካሄዱ ጸረ ሙስና ወይም ሌብነት ትግሎች በዘመቻ መልክ የሚካሄድ ግንዱን ትቶ ቅርንጫፍ ላይ የሚያተኩር እንዲያም ሲል ፖለቲካ እስካልነኩ ድረስ ሌብነት ችግር የለበትም እየተባለ ይተቻል። የዲሞክራሲ ተቋማት ተብለው የሚታወቁትም በዚህ ረገድ ያላቸው ተሳትፎ እምብዛም እንደሆነ ይነገራል። የተካሄደው አውደ ጥናትም የእነዚህ የዲሞክራሲ ተቋማት ሚናቸውን ለማጎልበት እንደሆነ የአዘጋጁ የቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ ዋና ዳይሬክተር አቶ ታደሰ ደርሰህ ለዲዳብሊው ተናግሯል። የዚህ መድረክ ዋና አላማ የዲሞክራሲ ተቋማት ተግባርና ሚና ሙስናን በመታገል ረገድ ያላቸው ተግባርና ሚና ኃላፊነትን የሚገልጽ ነው። በሀገራችን ያሉ የዲሞክራሲ ተቋማት አሉ። ጥሩ ነው መቋቋማቸው። ከመቋቋም ባሻገር መልካም አስተዳደር አስፍ ነው። ሙስናን የመታገል ብቃታቸው ምን ያህል ነው? ለዚህ ደግሞ አንዱ ለአንዱ ምሳሌ መሆን አለበት። ይህንን ግንዛቤ ለማዳበር እና በሙያቸው ገለልተኛ ጠንካራ ሁነው ሙስናን የሚጠየፉና ሙስናን የማይሸከም ትውልድ እንዲፈጠር የበኩላችሁን አስተዋጽኦ እንዲያደርጉ ነው የመድረኩ ዋና አላማ። በአዲስ አበባ ዩኒቨርሲቲ የህግና ሰብአዊ መብት አስተማሪና ተመራማሪ የሆኑት ዶክተር ጌታሁን ካሳ የመወያያ ጽሁፍ አቅራቢ ነበሩ። ከውይይቱ በኋላ አነጋግረናቸው ተከታይን ብለዋል። የዘመቻ ስራ መሆን የለበትም፣ ቀጣይነት መሆን አለበት። ከፍተኛ አደጋ ነው የሙስና በዚህ ሀገር የተለያዩ ተዋናዮች ባለቤትነትን መረጋገጥ አለበት። የመንግስት ስራ ሲሆን መንግስት ግልጽ የሆነ አሰራርና አካሄድ ስትራቴጂ ኖሮት የግሉን ዘርፍ የንግድ ማህበረሰቡን፣ የሲቪል ማህበረሰብ ተቋማትን እና ዜጎችን የሚያሳትፍ አካሄድ መከተል አለበት። ደግሞም እውነተኛ የጀኒዩን የምንለው የጸረሙስና ትግል መሆን አለበት። የፖለቲካ የፖለቲካ ውጤት ትርፍ ለማግኘት ሳይሆን ትክክል ችግሩን ለመቅረፍ እና የሀገሪቱን የድህነት በማባባስ አለመረጋጋትን በማባባስ ሊያደርግ የሚችለው አስተዋጽኦ ለማስወገድ ነው መስራት ያለበት። በአውደ ጥናቱ በርካታ የፖለቲካ ፓርቲ አመራሮች ተሳታፊ ሲሆኑ ከነዚህም የኢራፓ ፕሬዚዳንት አቶ ተሻለ ሰብሮ ለዲዳብሊው ተከታዩን አስተያየት ሰጥተዋል። ልክ በምርጫ ወቅት በሚደረገው ቅስቀሳ ባልተለየ ሁኔታ በሌላውም የስራ መደበኛ ጊዜያት ሁሉ በገጠሮችን በከተሞችም በሚኖሩ አመራሮቻችንና አባሎቻችን አማካይነት በተለያዩ መድረኮች ጭምር በጽሁፎች የተደገፈ በአካል እየቀረቡ የህዝብን ስነ ልቦና ከፍ ማድረግ ነው። ሙስናን እንደ ህብረተሰብ የሚጸየፍ የሚከላከል፣ የሚዋጋ፣ የሚጠቁም፣ የሚፈጽም የሚያስፈጽም እንዲሆን ማድረግ አስፈላጊ ነው። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም